ከአንድ ሳምንት በፊት በስልጣን ዘመናቸው አብረዋቸው የሚሰሩትን ሚኒስትሮች ስም ያሳውቃሉ ተብለው ተጠብቀው ነበር። አዲሱ የናይጀሪያ ፕሬዚዳንት ሙሐመዱ ቡሐሪ ግን እስከ ትናንት ድረስ እነማንን በካቢኔያቸው ለማካተት እንዳቀዱ ሳይታወቅ ቆይቷል። ከታጩት ውስጥ አብዛኞቹ የሚታወቁ ሲሆኑ ቀሪዎቹ ተስፋ የተጣለባቸው ሚኒስትሮች መሆናቸውን የሚነገረው ከ21 እጩ የካቢኔ አባላት አንዱ በአዲስ የመንግስት አስተዳደር ለምትዋቀረው ናይጀሪያ አስተዋጽኦ ያደርጋሉ ተብለው የታሰቡት ኢማኑኤል ኢቤ ካቺክዌ ናቸው። ባለፈው ነሐሴ ወር ነበር የናይጄሪያ ብሔራዊ የነዳጅ ኮርፖሬሽን ኃላፊ ሆነው የተሾሙት ካቺኪዌ። ኃላፊነታቸውን እንደተቀበሉ የመንግስታዊውን የነዳጅ ኮርፖሬሽን የተበላሸ አሰራር በማጽዳት እና ቁጥራቸው ቀላል የማይባል የየዘርፉን ባለስልጣናት በማሰናበት ስራቸውን ጀምረዋል። ናይጄሪያ ውስጥ የነዳጅ ዘርፉ በከፍተኛ ሙስና የተዘፈቀ መሆኑን የሚናገረው ሀገሪቱን በቅርብ የሚያውቃት ጋዜጠኛ ሃይንሪሽ በርግ ሽትረሰር፣ በዚህ አካሄድ ቡሃሪ የናይጄሪያን የሙስና ስኳል ማፍረስ እንደሚሳካላቸው ያምናል። መሰረታዊው ነገር የነዳጅ ዘይቱ ዘርፍ የሙስናው አስኳል መሆኑ ነው። በዚያ ላይ አዲስ የአሰራር ደረጃ ያስፈልጋል። ቡሃሪም በዚህ ላይ እንዲህ ያለ ለውጥ የሚያመጣ ሚኒስትር ለማስቀመጥ ደህና አድርገው መምከራቸው በግልጽ ይታያል። እናም ከፍተኛ የሙስና ምንጭ የሆነውን አሰራር መዝጋት ይችላሉ። ካቢኔያቸውን ለመሰየም የፈጁት ጊዜም የተሻለች ናይጄሪያን ለመገንባት ይመጥናሉ የሚሏቸውን ሚኒስትሮች ለመምረጥ ነው ባይ ነው። የአቡጃ ዩኒቨርሲቲው የፖለቲካ ተንታኝ ዶክተር አቡበከር ማርካሪም ለካቢኔ አባልነት የቀረበው ስም ዝርዝር እውቀትን ከልምድ ያዛመዱ ባለስልጣናትን ያካተተ መሆኑን ያረጋግጣሉ። በጥቅሉ በጣም ጥሩ የስም ዝርዝር ያካተተ ነው። እጅግ ሰፊ የስራ ልምድና የፖለቲካ ሚና አላቸው። በዝርዝሩ ስማቸው ከተካተተው አብዛኛዎቹ ቀደም ሲል የተሞከሩና የተፈተኑ ጠቃሚ ቦታዎችን ማለትም እንደ አገረ ገዢና ሚኒስትር የነበሩ ናቸው። እናም ሚዛናዊ የሆነ ጥሩ ዝርዝር ነው። የካቢኔ አባላቱ ስም ዝርዝር ቀድሞ የሌጎስ ግዛት አገረ ገዢ ባባቱንዴ ፋሾናን እንዲሁም የቀድሞ ሪቨርስ ግዛት አገረ ገዢ ሮቲሚ አማቺን፣ በተጨማሪም የሰብአዊ ጉዳዮች ተሟጋች ካዮ ዴ ፋያሚንንም ያካትታል። ከዚህም ሌላ ቡሃሪ በምርጫ ፉክክር የስልጣን መንበራቸውን የተረከቧቸው የቀድሞ ፕሬዚደንት ጉድለክ ጆነተንን ፓርቲ አባላትንም ይጨምራል። ምንም እንኳን ፕሬዚደንት ቡሃሪ የናይጄሪያን የቀድሞ ገጽታ ሊለውጡ ይችላሉ በሚል ያጯቸው ሚኒስትሮች በብዙዎች ዘንድ በአዎንታ ተቀባይነት ያገኙ ቢሆኑም ከጾታ ተዋጽኦ አኳያ ሲታይ ከ21 የካቢኔ ሚኒስትሮች መካከል ሶስቱ ብቻ ናቸው ሴቶች። ያም ቢሆን ግን ከቀድሞ ፕሬዝደንት ጆናተን ጋር ሲነጻጸር የካቢኔ አባሎቻቸው የተለያዩ የሀገሪቱን ግዛቶች የሚወክሉ ለማድረግ ጥረት እያደረጉ እንደሆነ እየተነገረ ነው። እስካሁን የሀያ አንዱ ማንነት ይፋ ቢደረግም ካቢኔው 35 ሚኒስትሮችን የሚይዝ በመሆኑ የቀሩት ስም እየተጠበቀ ነው። ማን የየትኛው ተቋም ሚኒስትር እንደሚሆን ግን ገና አልታወቀም። ዋናው ጥያቄ ፕሬዚዳንት ቡሃሪ ናይጄሪያ ውስጥ አመጣዋለሁ ያሉትን ለውጥ ለማሳካት ይችላሉ ወይ የሚለው ነው። የፖለቲካ ምሁርና ተንታኝ የሆኑት ናይጄሪያው ዶክተር ኡመር አርዶ ውጤቱ በፕሬዝዳንቱ አመራር ላይ የተመረኮዘ ይሆናል ነው የሚሉት። በመሰረቱ የፕሬዝዳንቱ ረዳቶች ናቸው ከፕሬዝዳንቱ ጎን ሆነው የሚፈለገውን ለማሳካት የመቻልና ያለመቻል ጉዳይ የአመራሩ አቅጣጫ የሚወስነው ነው የሚሆነው። አስተዳደሩ እነሱን የሚገመግምበት መንገድም ለውጥ የማምጣት ችሎታቸውን የሚቆጣጠር ይሆናል። ስለዚህ ምሳሌነት ያለው አመራር ካለን፣ ፕሬዝዳንቱ በምሳሌነት የሚመራ ከሆነ ረዳቶቹ የእርሱን እግር መከተላቸው የማይቀር ነው። እናም ይህ ፕሬዝዳንቱን ይመለከታል።